Yut Atuç Alım በአሁኑ ወቅት የጀርመን ፖለቲከኞችን ከሚያሳስቡ ጉዳዮች አንዱ የስደተኞች ጉዳይ ነው። በተለይ ጀርመን የገቡ ስደተኞች የሚኖሩበት ቦታና ከሀገሬው ሕዝብ ጋር ቶሎ ተዋህደው እንዴት መኖር ይችላሉ የሚለው ጥያቄ ያሳስባቸዋል። ስደተኝነትን ራሱ የቀመሰው ኢትዮጵያዊው አዲስ ሙሉጌታ መላሽ አለው። ኢትዮጵያ በነበረበት ወቅት የእንግሊዝኛ መምህር ኋላም ጋዜጠኛ ሆኖ አገልግሏል። አዲስ ወደ ሀገሩ ሳይመለስ ጀርመን ሀገር ሲኖር ሰባት አመት ሆነው። አንዳንድ ኮንፈረንስ እንደዚህ ለመካፈል ነበር የመጣሁት፣ ግን በጊዜው በነበረው ችግር መመለስ ባለመቻሌ እዚሁ ልቆይች ያለው እናዚህም ስደተኝነት ጠይቄ ያው እዚህ እየኖርኩ ነው ያለሁት ማለት ነው። አዲስ ስደት እንደጠየቀ በቶሎ ያደረገው ነገር ቢኖር ቋንቋ መማር ነው። ብዙም ሳይቆይ ሀይም ፎከስ የተባለ መጽሔት አቋቋመ። በሁለት ሺህ አስ ስር ነው። እዚህ ቡርዝቡርግ የምኖርበት ከተማ እዚህ ነው ያቋቋምኩት፣ እኔ ራሴ ምክንያቱም ብዙ ስደተኛ አለ። እንዲሁም ደግሞ ብዙ ጀርመኖች አሉ፣ ስደተኛ መርዳት የሚፈልጉ የውጭ ሀገር ዜጋ በአጠቃላይ መርዳት የሚፈልጉ ጀርመኖች አሉ እና በዛም በሁለቱ መካከል በስደተኛው በውጭ ሀገር ዜጋው ና በጀርመኑ መካከል ትልቅ ክፍተት አለ። ያ ክፍተት ምንድን ነው? የኮሚኒኬሽን ክፍተት አለ እና አንዳንድ ጋዜጠኞች አሉ፣ ስለ ስደተኛ ምና የሚጽፉ ጀርመኖች፣ ግን እሱ በቂ አልነበረም እና ያንን አይቼ ይህን ክፍተት ለመሙላት ሀይም ፎኮስን አቋቁም ያለው ማለት ነው። የመጀመሪያው የነበረው ማርካችን ስቲመደ ፍሉሽሊንግ የሚል ነበረ። የስደተኞች ድምጽ የሚል ማለት ነው። ሀይም ፎኮስ ብሎ ከስሩ የስደተኞች ድምፅ የሚል ማለት ነው። ለሁለት ዓመት ከተጠቀምንበት በኋላ ስቲመደ ሜንሽን ብለን ቀየር ነው። የሰዎች ድምጽ ብለን ማለት ነው። እና ይሄ ምንድን ነው? ስደተኛም ማንኛውም ሰው ሰው እስከሆነ ድረስ ስም ሊለጠፍበት፣ ስደተኛ ተብሎ ሊለጠፍበት አይገባም በሚል ስሙን ቀየርን አሁን ሰዎች ድምጽ ብለን እየተንቀሳቀስን ያለ ነው። በዚህም እንግዲህ ብዙ ስደተኞች የራሳቸውን ኤክስፒሪያንስ መንገድ ላይ ያጋጠማቸውን በስደት ላይ ያሉ እዚህም ሀገር ያጋጠማቸውን ነገር የሚጽፉበት የራሳቸው መድረክ ነው። ማንኛውም ሰው ይጋበዛል። ብዙ ስደተኞች ይጽፋሉ። ከአፍጋኒስታንም ይመጣሉ። ከሲሪያ እንዲሁም ከኢራን ከኢራቅም ይመጣሉ ከአፍሪካም እንደዚህ የሚጽፉ ሰዎች አሉ። እንዲሁም ደግሞ የሰብዊ መብት ተከራካሪ ድርጅቶች እንደ አምነስቲ እነሱ እነሱ ይጽፋሉ። ተማሪዎች አሉ። ከስደተኛ ጋር ያላቸው ልምድ የሚጽፉበት መጽሔት ነው። ሌላው የመጽሔቱ ጸሐፊ ራሱ አዲስ ሙሉጌታ ነው። እኔ እንደመጣሁ አካባቢ ስደተኛ በአብዛኛው ብዙ መርዳት አይደረግለትም ነበረ። የሆነ የተመደብሽበት ከተማ ከዛ መውጣት አይፈቀድም፣ በፖሊስ ትያዣለሽ። የሆነ ልንቀሳቀስ ስትይ ከአንድ ከተማ ወደ አንድ ከተማ ስትይ፣ ከተያዝሽ ደግሞ ቅጣት ነበረው እስከ ሁለት ዩሮ ድረስ ቅጣት ነበር። አርባ ዩሮ እያገኘች በወር እስከ ሁለት ሺህ ዩሮ ድረስ ይቀጡ ነበረ። እንዲሁም ደግሞ ምግብን የተመለከተ ነገር የሆነ የሚሰጡት የነበረው ምግብ ጥሩ ያልሆነ ምግብ ነበር። ለስደተኛ የሚቀርበው በሳምንት ሁለት ቲማቲም፣ ሶስት ሽንኩርት እንደዚህ እንደዚህ አይነት ነገሮች ይሰጡ ነበር እና ይሄን ሁሉ አይቼ እንግዲህ የጋዜጠኝነት መንፈሱ ስላለኝ ያው ስደተኛ ሆኜ ብመጣም ግን መንፈሱ አለኝ እና ሙያው ስለነበረኝ እንዴት ይሄ ይሆናል፣ እነሱ ሕገ መንግሥታቸው ምን ይላል ብዬ ሳገላበጥ፣ የመጀመሪያው አርቲክላቸው የሚለው የሰዎች መብት የማይነካ ነው የሚል ነው እና ለእኔ አንድ ከተማ መሄድ አይፈቀድልም ከተባልኩ እንደተነካ ነው የምቆጥረው። አርባይሮ በእርግጥ ሰው ሰርቷል ነው የሚያገኘው፣ ከመንግስት ነው የሚገኘው። ቢሆንም ግን መስራት የሚፈልጉ ሰዎች ነበሩ። ስራ እንዲሰሩ አይፈቀድላቸውም ነበረ። ትምህርት ቤት ለምሳሌ ቋንቋ ለመማር አይፈቀድም ነበር። እኔ በተለይ እኔ በምኖርበት በዚህ በባየር አካባቢ አይፈቀድም ነበር። ዩኒቨርሲቲ ለመማር አይፈቀድም ነበር እና ይሄንን አይቼ አይ ይሄ ነገር መቀየር እንዳለበት ገባኝ። በጣም ፋይት አደረግን። የተለያዩ ነጥቦችን እያነሳን እንጽፍ ነበር እና በመላው ጀርመን ይበተን ነበር መጽሄቱ። አዲስና ሌሎቹ ጸሐፊዎች የሚያነሷቸው ሀሳቦች በህዝቡ ዘንድ ብቻ ብቻ ሳይሆን በፖለቲካ ፓርቲዎች ዘንድም ተቀባይነት አግኝተዋል። የስደተኞች መብትና ሕጎችም እንዲቀየሩ የበኩላቸውን አስተዋጽኦ አድርጓል። ዛሬ ማንኛውም ስደተኛ በመላው ጀርመን መንቀሳቀስ ይችላል። ቋንቋም ሆነ በማንኛውም የከፍተኛ ተቋም ለመማር ብቃት ያለው ሰው መማር ይፈቀድለታል። አዲስ ይህንንም እድል ተጠቅሞ በቢዝነስ አድሚኒስትሬሽን ሁለተኛውን ዲግሪ ይዟል። ኢትዮጵያዊ ው ጋዜጠኛ ከመጽሔቱ በተጨማሪ እዛው ቮትስቦክ ከተማ ስደተኞችና ጀርመኖች ተገናኝተው ሀሳብ የሚለዋወጡበት ካፍቴሪያም አቋቁሟል። ለዚህ ስራውም ገና ጀርመን ሀገር መኖር በጀመረ በአንድ ዓመት ጊዜ ውስጥ የቮትስቡርግ ከተማ የሰላም ተሸላሚ ሆኗል። ዛሬ ቮትስቦክ በምትባለው የጀርመን ከተማ መዘጋጃ ቤት ውስጥ ይሰራል። እዛም በብዛት ከሶሪያ ከአፍጋኒስታንና ና ከዩክሬን የመጡና ወደ ከፍተኛ ተቋም መግባት የሚፈልጉ ስደተኞችን ይረዳል። መንገዱ እራሱ ያለፈበት ስለሆነ በሌሎች ዘንድ ከፍተኛ ተቀባይነት አለው። እንደውም ከጀርመኖች በተሻለ እንደው እውነት ለመናገር ያላቸውን ጥያቄ የሚጠይቁኝ እኔ ነው። ምክንያቱም አንደኛ እኔ ያለፍኩበትን ነግራቸዋለሁ። በምን አይነት መልኩ እዚህ ጀርመን ሀገር መኖር እንደሚቻል፣ በምን አይነት መልኩ ቋንቋ መማር እንደሚቻል መማር ለሚፈልግ ሰው ዩኒቨርሲቲ ደረጃ እንዲሁም ደግሞ እንደዚህ ቮኬሽናል ትሬኒንግ አካባቢዎች እንደዚያ ሆስፒሉንግ የሚሉት ማለት ነው። ጀርመኖች ምን ማድረግ አለባቸው የሚለውን የራሴን ኤክስፔሪየንስ ጨምሬ ስለምነግራቸው ተቀባይነቱ ጥሩ ነው። ደስ ጋ የ ሶስት አመቱ አዲስ ሙሊጌታ ካለፈው አመት አንስቶ ገበያ ላይ የዋለ መጽሐፍም አሳትሟል። መጽሐፉ በጀርመንኛ ነው የተጻፈው ኖይ የሚል ነው። ወደ አማረኛ ስንመልሰው አዲስ በጀርመን ማለት ነው። አዲስ የሚለው ስሜ ሳይሆን አዲስ የመጡትን ለመንት ለማለት ነው፣ ለስደተኞችን የተመለከተ ነው እና እሱ ላይ ነው የጻፍኩት እኔ ብቻ ሳልሆን አንድ የጀርመን ጋዜጠኛ አለች ጓደኛ ከእሷ ጋር ነው የጻፍ ነው። ታሪኩም በራሱና በሌሎች የውጭ ሀገር ዜጎች የግል ታሪክና ተሞክሮ ላይ የተመረኮዘ ነው። ማንኛውም ሰው መቼም ሀገሩን ከለቀቀ ስደተኛ ነው። በትምህርት ይምጣ በምንም ይምጣ ስደተኛ ሆኖ ይምጣ ሀገሩን እስከለቀቀ ድረስ ስደተኛ ነው እና እዚህ ሀገር ደግሞ ኢንቴግሬሽን የሚባል ነገር አለ። ከጀርመኖች ጋር ያለው ኢንቴግሬሽን ምን ይመስላል የሚለውን የራሴን ታሪክ ደገፍ ሌሎችንም ምን መደረግ አለበት የሚለውን የራሴን ማስተያየት በመጨመር ነው የጻፍኩት። በተለይ የኢንቴግሬሽን ስትራቴጂዎችን የራሴን የተመለከቱ ነጥቦችን እዛ መጽፉ ላይ አስቀምጫለሁ ጀርመን ሀገር ስትመጣ አዲስ ሆነህ እያለ የነበረውና ከመጽሐፍም ያሰፈርከው ትልቅ ነጥብ ምን ነበር? ትልቁ ምንድን ነው? ሁላችንም ወደዚህ ወደ ጀርመን ሀገር ስንመጣ ትልቁ ቻለንጅ ቋንቋ ነው። ጀርመንኛ ቋንቋ መማር በእንግሊዝኛ የተወሰነ ሞከርኩኝ ግን ወደፊት መሄድ አይቻልም በእንግሊዝኛ ቋንቋ ጀርመን ሀገር ለምሳሌ መማር ብትፈልጊ ሁሉ ነገር አብዛኛው የሚሰጡት ትምህርቶች በጀርመንኛ ነው እንዲሁም ስራ ብትፈልጊም በጀርመንኛ ቋንቋ ነው እና እሱ ትልቅ ቻለንጅ ነበር ለእኔ የመጀመሪያው አንድ አመት አስቸግሮኝ ነበር እና እኔ ይሄ ነገር ካስቸግረኝ ሌሎች ሰዎችስ እንዴት ያልፎት ይችላሉ አስቸጋሪ ሊሆን ይችላል በሚል ትልቁ ነጥብ እሱ ነው ያደረግኩት በሌላኛው በልኩ ደግሞ ብዙ ስደተኞች ናቸው በአሁኑ ሰዓት ያሉት ጀርመን ሀገር ከአፍጋኒስታን ይመጣል የምታውቂው የሲሪያ ጉዳይ አለ። ብዙ ስደተኞች ነው ያሉት እዚህ ሀገር እና ከአፍሪካም ደግሞ ብዙ ነው የሚመጣው ሀገራችን ጨምሮ ማለት ነው። እና አንዳንዶቹ ቋንቋውን ለመማር ብዙም ፍላጎት የላቸውም እና የእነሱንም የሚያነሳሳ ነው የተጻፈው ማለት ነው። በአጠቃላይ ጀርመን ውስጥ ከክፍለ ግዛት ክፍለ ግዛት ለስደተኞች ያለው አመለካከት ይለያይ እንጂ በአጠቃላይ ሀገሪቷ ለስደተኞች ብዙ ሕጋዊ መብትና እድል ትሰጣለች። ይህንንም እድል የተጠቀመውና ዛሬ በሚገባ ከጀርመኖች ጋር አብሮ ለመኖር በምሳሌነት ሊጠቀስ የሚችለው ኢትዮጵያዊ አዲስ መጤዎች ማድረግ አለባቸው የሚለው አለ። መጽሐፉ ላይ ያሰፈርኩት ነገር አለ ወደ አስራ ሁለት ቻፕተር አለው እና እዛ ጋር የተቀመጠ ነገር አለ። ጀርመን የሰብአዊ መብት የሚከበርበት ሀገር ነው። የተለያዩ ማድረግ የምትፈልጊውን ነገር ማድረግ የሚገድብሽ ምንም ነገር የለም። ይሄ ሁሉ መብት ካለ ስደተኛው ደግሞ ይሄ ሁሉ መብት መጠቀም አለበት ብዬ አምናለሁ። ለምሳሌ አንዳንድ ሰዎች ቋንቋውን አንማርም አይ ከባድ ነው የሚሉ እና ከአስር ዓመት በላይ ጀርመን ሀገር የኖሩ ሰዎች ይኖራሉና ወይ ልከብዷቸው ሊሆን ይችላል እርግጥ ግን ቢሆንም ቋንቋው ወሳኝነት አለው እላለሁ። ለመስራት ከጀርመኖች ጋር ለመግባባት የምትፈልግ ይሁን ሀሳብ ለምሳሌ አንድ ሰው ቢታመም ሆስፒታል ቢተኛ ጀርመንኛ ቋንቋ ካልቻል፣ በእንግሊዝኛ ህመምሽን ለዶክተሮች ማስረዳት አትችይም። ሁሌ አስተርጓሚ ይዘሽ ነው የምትሄጂው። ነፍሰጥር ሴቶች በተለይ ብዙ ጊዜ ይቸገራሉ። ሚስጥራቸውን ለሐኪም የሆነ በአስተርጓሚ ሲናገሩ ስታይ፣ እንደዚህ እንደዚህ አይነት ነገሮች ትንሽ አስቸጋሪ ናቸውና ቋንቋ መማር አለበት። ልክ እግሩ ጀርመን ሀገር፣ ማንኛውም ስደተኛ ከገባ መጀመሪያ መጠየቅ ያለበት ስራ ሳይሆን ቋንቋ መማር ነው ያለበት እላለሁ። ይህ እንግዲህ እኔ ራሴ ልምድ ነው። ሌላው ወደ ጀርመን ለሚመጡ ስደተኞች ወሳኙ ነገር መብት ብቻ ሳይሆን ግዴታም እንዳለ ማወቁ ነው። የጀርመኖችን ሕግ ማክበር አለበት። ሕጋቸውን የሚጥስባቸው ሰው አይፈልጉም እነሱ። ለምሳሌ በጣም በቀላሉ ቀላል የምንላቸው ለምሳሌ ቆሻሻ መጣል የሚባል ነገር እነዚህ ነገሮች አይፈልጓቸውም። ቆሻሻ መለየት፣ ለምሳሌ ባዮ የሆነ የወረቀት፣ እንደዚህ አይነት ነገሮች በጣም ቀላል የምንላቸው ናቸው እኛ ግን፣ እነሱ እንደ ትልቅ እንደ ሕግ ስለሆነ የሚያዩዋቸው። አብዛኛው ስደተኛ ደግሞ ያው ልምዱም ስለሌለን በየቦ ሰውነታዊ ቆሻሻዎችን ልንጥል እንችላለን። እና ህጋቸውም ማክበር አለበት ላለው ሰው ህጉ መከበር አለበት። መብት እንዳለ ሁሉ ሰው ህጉም ደግሞ ማክበር አለበት ማንኛውም ስደተኛ ላለው። ግን በዋናነት ቋንቋውን አንድ ሰው ከተማረ ከነሱ ጋር በቀላሉ መግባባት ይችላል የሚፈልገውን ነገር ማስረዳት ይችላል ብዬ አምናለሁ። አዲስ ሙሉጌታን ለጊዜውና ላካፈለን ታሪክ አመሰግናለሁ። ልደት አበበ ነኝ። ጤና ይስጥልኝ።